ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ህዳር 28 2016 ዓ ም ዝግጅታችን ጀመረ። በአዲስ አበባ ከተማ ለእሁድ ከተጠራው ሰልፍ ጋር በተያያዘ ብዙ ሰዎች እየታሰሩ ስለመሆኑ ተሰምተዋል። ይህን ሰልፍ አስተባባሪ በመሆናቸው በዛ ምክንያት ነው ሊያስሯቸው ይችላል እንጂ ሌላ በግል የሰሩት ወንጀል የለም። አባላቶቻቸው እንደታሰሩ ካስታወቁት መካከል አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራን ነው። ቀደም ብለን የሰማናቸው ሙሉ ጉዳይ በምሽቱ ይደመጣል። የለውሽ ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ጤና ይስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል አድማጮቻችንና ተመልካቾቻችን። ታስተናግዳችሁ የማመሸው ሀብታሙ ዝይም ነኝ። በቅንብሩ አብራን የምትቆየው ደግሞ ብርሃን ኃይሉ ናት። ዋና አዘጋጃችን ጽዮን ግርማ እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን እናንተም አብራችሁን እንድትቆዩልን አስቀድመን አጫጭር የዓለም ዜናዎችን ሳለን የደንገ ደግሞ ጠብቃችኋለች በድጋሚ እንደምናምሽታችኋል አድማጭ ተመልካቾቻችን። በኢትዮጵያ የአሜሪካ አምባሳደር መቀለንና ባህር ዳርን ጎበኙ። የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ወደ ጅቡቲ፣ ካታር ካታርና ኢትዮጵያ ያቀናሉ። የእስራኤል ኃይሎች ዛሬ አርብ በዌስት ባንክ ቱባስ በምትባል ከተማ አቅራቢያ በሚገኝ የስደተኞች መጠለያ ካምፕ ውስጥ ስድስት ፍልስጤማውያንን ተኩሰው ገደሉ የሚለውና ሌሎች ዜናዎችንም ይይዘናል። አብራችሁን ተቆዩ ዘንድ በአክብሮት እጋብዛለሁ። በኢትዮጵያ የአሜሪካ አምባሳደር እርቪን ሆሴ ማሲንጋ ባለፉት ሶስት ቀናት በመቀለና በባህር ዳር ከተሞች ጉብኝት አድርገው ከክልሎቹ ባለስልጣናትና የዩኒቨርሲቲ አመራሮች ጋር ተወያይተዋል። አምባሳደሩ ጉብኝቱን ያደረጉት የአሜሪካ መንግስት በክልሎቹ የሚያካሂዳቸውን ፕሮግራሞችና ሌሎች ተግባራቶችን ለበለጠ ለመረዳት እንደሆነ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ያወጣው ጋዜጣዊ መግለጫ አስታውቋል። አምባሳደሩ በመቀለ ባደረጉት ጉብኝት ከትግራይ ክልል ጊዜያዊ አስተዳደር አመራሮች ሀገሮች ጋር የፕሪቶሪያውን የሰላም ስምምነት አፈጻጸም ሂደትንና በሰሜን ኢትዮጵያ ዘላቂ ሰላም በሚሰፍንበት መንገድ ላይ እንደተወያዩ ታውቋል። አምባሳደሩ ለተጨማሪም በመቀሌ ዩኒቨርሲቲ ፕሬዝዳንት ዶክተር ፋና አጎን እና በአሜሪካ የትምህርት ልውውጥ መርሃ ግብር ተጠቃሚ የሆኑ ተወካዮችን አግኝተው የዩናይትድ ስቴትስ መንግስት በትምህርትና በምጣኔ ሀብት መስክ እገዛውን በሚያጠናቅርም በሚያጠናክርበት መንገድ ላይ እንደተወያዩ መግለጫው አስፍሯል። አምባሳደር ማሲንጋ በመቀለ ጉብኝታቸው በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የምገባ መርሃ ግብር ጣቢያንም ጎብኝተዋል። አምባሳደሩ በባህር ዳር በነበራቸው ጉብኝትም በክልሉ ፕሬዚዳንት አረጋ ከበደ ከበደና ከከተማው ከንቲባ ጎሹ እንዳለማሁ እንዲሁም ደግሞ ከባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ ጋር ተወያይተዋል። በውይይታቸውም በአማራ ክልል ያለው ቀውስ በቁልፍ ተቋማትና በአጠቃላይ በሕዝቡ ላይ ስላሳደረው ተጽዕኖ አምባሳደሩ ከባለስልጣኑ በቀጥታ መስማታቸውም ተገልጿል። አምባሳደሩ በሁለቱ ከተሞች ያደረጉት ጉብኝት ከሳምንት በፊት በአፋር ሰመራ ያደረጉት ጉብኝት ቀጣይ እንደሆነና ወደፊትም የሕዝቡን ሁኔታ ይበልጥ ለመገንዘብ በሌሎች የሀገሪቱ ክፍሎች ጉብኝት እንደሚያደርጉም መግለጫው ጨምሯል አስታውቋል። ጉብኝቱ የአሜሪካ መንግስት ዘላቂ ልማትና እድገትን ለማምጣት የሚያደርገው ድጋፍ ይበልጥ ውጤታማ እንዲሆን ከአካባቢው አጋሮችና ተቋማት እንዲሁም ክልላዊ መንግስታት ጋር ለመመካከር እና መልካም አጋጣሚን ለመፍጠር እንደሚጠቅም ከኤምባሲው የተገኘው ጋዜጣዊ መግለጫ አክሎ አመልክቷል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሃመር ከታህሳስ ስድስት ቀን እስከ ከትላንት አንስቶ እስከ ታህሳስ 6 2016 ዓ ም በጅቡቲ፣ ካታርና ኢትዮጵያ ለሚኖራቸው ጉብኝት ወደ ምስራቅ አፍሪካ ይጓዛሉ። ማይክ ሀመር በጅቡቲ በሚኖራቸው ቆይታ የምስራቅ አፍሪካ በይነ መንግስታት ባለስልጣናትን ኢጋድን አርባ አንደኛ ልዩ የመሪዎች ጉባኤ የሚሳተፉ ሲሆን ከጉባኤው ጎን ለጎንም ከጅቡቲና ከሱዳን መንግስታት ባለስልጣናት ጋርም ይገናኛሉ። በአፍሪካ ቀንድ የአሜሪካ ልዩ ልዑክ ማይክ ሀመር በጅቡቲ በሚኖራቸው ቆይታ የሱዳንን ግጭት በቀጠናዊና ዓለም አቀፍ ጥረቶችን ለማስቆም በሱዳን ዴሞክራሲያዊ ሽግግር እንዲሳካ ለማበረታታት ያልተገደበ ሰብአዊ አቅርቦት እንዲሳለጥና ና ለግጭቱ ተጎጆች ተጠያቂነትና ፍትህ እንዲረጋገጥ ግፊት እንደሚያደርጉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ አስታውቋል። ልዩ ልኡኩ በካታር በሚኖራቸው ቆይታም የዶሃ ፎረም ላይ እንደሚሳተፉ ሲገለጽ፣ በሌላ በኩል ደግሞ የካታር ባለስልጣናት ጋር በሱዳን ስላለው ግጭትና የአፍሪካ ቀንድን ሰላምን አስመልክቶ በሚደረጉ ቀጠናዊና ዓለም አቀፋዊ ጥረቶች ላይ ይወያያሉ ተብሏል። በኢትዮጵያም ከአፍሪካ ህብረት ባለስልጣናት ጋር ለመገናኘት እቅድ ያላቸው ልኡኩ በሱዳንና በአጠቃላይ የቀጠናው አንገብጋቢ ጉዳዮች ላይ እንደሚወያዩም ይጠበቃል። በተጨማሪም የኢትዮጵያ ባለስልጣናት የፕሪቶሪያውን ዘላቂ የተኩስ አቁም ስምምነት አፈጻጸምን እንዲቀጥሉ የትጥቅ መፍታት መዋሀድና መልሶ ማቋቋም እንዲሁም የሽግግር ፍትህና ተጠያቂነት ሂደቶች ላይ መሻሻል እንዲያደርጉ ያሳስባሉም ተብሏል። አምባሳደር ማይካመር በአማራ እና በኦሮሚያ ክልሎች ውስጥ እየተካሄዱ ያሉ ግጭቶች ች በውይይት እንዲፈቱ በግጭቱ ተሳታፊ የሆኑ ሁሉም አካላት ለሲቪሎች ደህንነት እንዲጨነቁ ከጥላቻ ንግግሮች እንዲታቀቡና ሰብአዊ መብቶችን እንዲያከብሩም አሳስበዋል። ዚምባብዌ ነገ ቅዳሜ ምክር ቤታዊ ምርጫ ይካሄዳል። የሀገሪቱ ፕሬዚዳንት ኤመርሰን ምንጋጋዋ በማዕድን በከበረችው ሀገር ስልጣናቸውን እያጠናከሩ ባሉበት በዚህ ወቅት ምርጫው የሚካሄደው ዘጠኝ ክፍት የምክር ቤት መቀመጫዎችን ለመያዝ ሲሆን አብዛኞቹ የተቃዋሚ ፓርቲ እጩዎች በምርጫው አይሳተፉም። የዋና ተቃዋሚ ፓርቲው ለለውጥ የቆሙ ዜጎች ጥምረት የምክር ቤት አባላት የምክር ቤት መቀመጫቸው መወሰዱን ተከትሎ የፖለቲካ ቀውሱ ተቀጣጥሎ ቀጥሏል። የሀገሪቱ ፍርድ ቤት ትናንት በሰጠው ውሳኔ አብዛኞቹ የተቃዋሚ ፓርቲ እጮች በነገው ምርጫ መወዳደር አይችሉም ተብሏል። የፍርድ ቤቱን ውሳኔ ጠቅላይ ፍርድ ቤት ካልቀለበሰው በስተቀር ህገ መንግስቱን ለመቀየር እየተንቀሳቀሰ ያለው ዛኑ ፒኤፍ በቀላሉ ተጨማሪ የምክር ቤት መቀመጫዎችን የሚወስድ ይሆናል። የእስራኤል ኃይሎች ዛሬ አርብ በዌስት ባንክ ቱባስ በምትባል ከተማ አቅራቢያ በሚገኝ የስደተኞች መጠለያ ካምፕ ውስጥ ስድስት ፍልስጤማውያንን ተኩሰው ገደሉ። የደቡባዊ ጋዛው የእስራኤልና ሃማስ ውጊያም ሶስተኛ ወሩን ይዟል። ይህ በእንዲህ እንዳለ የእስራኤል የጦር ኃይል በጎርጎሮሳውያኑ ጥቅምት ሶስት ቀን ደቡባዊ ሊባኖስ ውስጥ ስለ ሞተው የሮይተርሱ ጋዜጠኛ ጉዳይ በተያያዘው ምርመራ ላይ ምላሽ ሰጥቷል። የእስራኤል የጦር ኃይል ጋዜጠኛው ኢሳም አብደላን ስም ሳይጠቀስ ባወጣው መግለጫ በወቅቱ የሊባኖስ ሄዝቦላ ኃይሎች ድንበር ተሻጋሪ ጥቃትን ሲያደርሱ ታጣቂዎቹ ድንበሩን ጥሰው እንዳይገቡ ለመከላከል የእስራኤል ኃይሎች ተኩስ ከፍተዋል ማለቱን ሮይተርስ ዘግቧል። የእስራኤል መግለጫ አክሎም ውጊያ ይካሄድበት በነበረው አካባቢ የነበሩ ጋዜጠኞች መገደላቸውን ሰምተናል፣ ጉዳዩን በመመርመር ላይ ነን ብሏል። በተያያዘ ዜና እስራኤል ትላንት ሐሙስ በትላልቆቹ ጋዛ ሰርጥ ከተሞች በሐማስ ታጣቂዎች ላይ ባካሄደችው ጥቃት 350 ሰዎች ተገድለዋል። በሺዎች የሚቆጠሩ ፍልስጤማውያን ሲቪሎች ከውጊያው የሚያመልጡበት መጠለያ ፍለጋ ላይ መሆናቸውም ተመልክቷል። በውጊያው የተፈናቀሉ በርካታ የጋዛ ነዋሪዎች ግብጽ ድንበር ላይ ወደምትገኘው ራፋህ ከተማ ጎርፈዋል። እስራኤል ፍልስጤማውያኑ በውጊያ እንዳይጎዱ ወደ ተጠቀሰችው ከተማ እንዲሸሹ በራሪ ወረቀቶችን በመበተን ማስጠንቀቋም ይታወሳል። ይሁን እንጂ ሀማስ የሚቆጣጠረው የጤና ሚኒስቴር በሰጠው ቃል ሌሊቱን እስራኤል ባደረሰችው የአየር ድብደባ ቢያንስ ሰላሳ ሰባት ሰዎች መገደላቸውን ገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አዘውትረው ስራ ላይ በማያውሉት ስልጣናቸው በመጠቀም የጸጥታ ምክር ቤቱን ሜዲትራኒያን ባህር ዳርቻ በሚገኘው ስፍራ እጅግ የከበደ ሰብአዊ ቀውስ እየመጣ ነው በማለት አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ከብሪታንያው አቻቸው ዴቪድ ካምረን ጋር ዋሽንግተን ላይ ከተነጋገሩ በኋላ ባደረጉት ጋዜጣዊ መግለጫ እስራኤል ሲቪሎች ከጥቃት እንዲጠበቁና ሰብዓዊ ረዴት በይበልጥ እንዲዳረስ የተቻላትን ሁሉ የማድረግ ግዴታዋን ትልቅ ትኩረት ልትሰጠው ይገባል ሲሉ ተናግረዋል። እስራኤል ሲቪሎችን ለመጠበቅ ያላት ፍላጎትና መሬት ላይ የሚታየው ነገር የተለያየ ነው ሲሉ ብሊንከን ተናግረዋል። በሌላ በኩል አንድ የዋይት ሀውስ ባለስልጣን እስራኤል ህዝብ የሚበዛበት የደቡባዊ ጋዛ አካባቢ ጥቃት ለማካሄድ ያደረገችውን ውሳኔ ደግፈው ተናግረዋል። የዋይት ሀውስ ምክትል የብሔራዊ ጸጥታ አማካሪው ጆን ፋይነር ይህንን ያሉት በዋሽንግተን ውስጥ በተካሄደው የአስፐን የጸጥታ ጉባኤ ላይ ነው። አያይዞውም አሁንም በደቡብ ጋዛ ብዛት ያላቸው ወታደራዊ ኢላማዎች እስራኤል እንዳለችውም አብዛኞቹ የሐማስ መሪዎች አሁንም አሉ ብለን እናምናለን ሲሉ ተናግረዋል። በአስፐን የጸጥታ ጉባኤ ላይ ንግግር ያሰሙት የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ሀገራቸው ተጨማሪ ሰብአዊ እርዳታ ጋዛ እንዲገባ ግፊት ማድረጓን ተናግረዋል። ግብጽ እርዳታ እንዳይደርስ ፈጽሞ አልከለከለችም ሲሉም አስታውቀዋል። ባግዳድ በሚገኘው የዩናይትድ ስቴትስ ኤምባሲ ላይ ያነጣጠረ የሮኬት ጥቃት መድረሱ ተገለጸ። ኢራቅ ዋና ከተማ ባግዳድ በሚገኘው የአሜሪካ ኤምባሲ ላይ ያነጣጠረው የሮኬት ጥቃት ዛሬ አርብ ጠዋት መድረሱ ነው የታወቀው። የዩናይትድ ስቴትስ የኢራቅ ባለስልጣናት እንዳሉት በጥቃቱ በንብረት ላይ አነስተኛ ጉዳት ከመድረሱ በስተቀር በሰው ላይ የደረሰ ጉዳት የለም ተብሏል። በሌላ በኩል በሌላ ዜና ሩሲያ ኦዴሳ ወደብ ላይ የድሮን ጥቃት ማድረሷን ዩክሬን ተናገረች። ጃፓን ከሩሲያ ጦርነት ጋር ጦርነት ላይ ላለችው ለዩክሬን አራት ነጥብ አምስት ቢሊዮን ዶላር እርዳታ ልትሰጥ ቃል ገብታለች። እርዳታው ትላንት ሐሙስ ይፋ ያደረጉት የጃፓን ጠቅላይ ሚኒስትር ፋሚዮ ኪሽዳ ከዚያ ውስጥ አንድ ቢሊዮን ዶላሩ ለሰብአዊ እርዳታ የተመደበ መሆኑንም አስታውቋል። አድማጮች ለምሽቱ የያዝ ነው የዜና ሰዓት እዚህ ላይ ተጠናቋል። ከቀሪ የምሽቱ መሰናዴዎች ጋር ትቆዩ ዘንድ እ ጋብዛለው ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን ዛሬ ምሽልት በምስልና ድምፅ ቅንብሩ ግርማ ደገፋም አብሮኛል። የዌብ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ኮም፣ በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ ምልክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አበይ ርዕሰ ዘገባ እንሻገር። በአማራና በኦሮሚያ ክልሎች ውስጥ የሚካሄደውን ጦርነት የተቃወሙ የፖለቲካ ፓርቲዎች ከነገ በስቲያ እሁድ ከጠሩት ሰላማዊ ሰልፍ ጋር በተያያዘ የሰልፉ አስተባባሪዎች እንደታሰሩ ኢህፓ አስታወቀ። ኢዜማና እናት ፓርቲዎችም አባላቶቻቸው እንደታሰሩ ለአሜሪካ ድምፅ ገልጸዋል። የኢህፓ ፓርቲ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ ታሳሪዎቹ ወደ አዋሽ አርባ እንደተወሰዱ ገልጸው ለእሁድ የተጠራው ሰልፍ መሰረዙንና ወደፊት እንደሚካሄድም አክለዋል። የመንግስት የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ ሰላማዊ ሰልፉን መነሻ በማድረግ ሽብር ለመፈጸም አቅደዋል ያላቸውን 97 ተጠርጣሪዎች እንደያዘ ትናንት ማምሻውን አስታውቀዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያጋረናል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶች እንዲቆሙና ሰላም እንዲሰፍን ለመጠየቅ ለፊታችን እሁድ ህዳር 30 ቀን 2016 ዓ ም ከተጠራው ሰላማዊ ሰልፍ ጋር በተያያዘ አባሎቻቸው እንደታሰሩ አንዳንድ የፖለቲካ ፓርቲዎች ገልጸዋል። ከታሰሩት መካከል የሰላማዊ ሰልፉ አስተባባሪዎች እንደሚገኙበት ለአሜሪካ ድምጽ የተናገሩት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ረዳት ፕሮፌሰር ዝናቡ አበራ የፓርቲውን ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖትን ጨምሮ አራት አስተባባሪዎች ትናንት ህዳር 27 ቀን እንደታሰሩ አመልክተዋል። በዘራሮ ሰው ጋር ሌላ ሶስት አሉ ማለት ነው። እሳቸው አራተኛ ናቸው። አቶ ጊዜና መድን በሰባ እንደርታ ፓርቲ ምክትል ሊቀመንበር፣ አቶ ካላዩ መሀሪ በሰባ እንደርታ ፓርቲ በፓርቲ ጸሐፊ እና አቶ ናትናኤል መኮንን የቀድሞ የኢዜማ አባል የነበሩ አራቱም የሰልፍ አስተባባሪ አብይ ኮሚቴ አባላት ናቸው እና ስለዚህ ከአንድ ቡድን ከሆኑ ይጠረጠራል ማለት ነው ይህን ሰልፍ አስተባባሪ በመሆናቸው በዛ ምክንያት ነው እንግዲህ ሊያስራቸው የሚችሉ ሌላ በግል ወንጀል የለም። ታሳሪዎቹ ትላንት ወደ ተወሰዱበት የፌዴራል ፖሊስ ወንጀል ምርመራ ቢሮ በዛሬው ዕለት ለጥየቃ ሄደው እንደነበር የገለጹት ሊቀመንበሩ ወደ አዋሽ አርባ መዛወራቸውን እንዳረጋገጡ ተናግረዋል። የሉም። እዚህ አዲስ አበባ የሉም። ከአዲስ አበባ ወስደዋቸዋል፣ አዋሽ አርባ ወስደዋቸዋል። አራቱንም? አዎ፣ አዎ። በምን ምክንያት እንደታሰሩም የተነገራችሁ ነገር የለም? የለም፣ የለም። የመንግስት የጸጥታና የደህንነት የጋራ ግብረ ኃይል ትናንት ማምሻውን ባወጣው መግለጫ በሰላማዊ ሰልፍ ሽፋን በአዲስ አበባ የሽብር ጥቃት ለመፈጸም ያቀዱ 97 ተጠርጣሪዎች በቁጥጥር ስር ውለዋል ሲል አስታውቋል። በቁጥጥር ስር የዋሉት ተጠርጣሪዎች የአማራ ክልል ጽንፈኛ ኃይሎችና የሸኔ የሽብር ቡድን ብሎ ከገለጻቸው ታጣቂዎች ጋራ ግንኙነት እንዳላቸው ከመጠቆም በቀር የግብረ ኃይሉ መግለጫ ማንነታቸውን በይፋ አላሳወቀም። ይሁንና አራት አባላቱ እንደታሰሩ የገለጸው የሰልፉ አስተባባሪ ኮሚቴ ዛሬ ከቀትር በኋላ ባደረገው ስብሰባ ሰልፉ እንዲሰረዝ መወሰኑን የኢህአፓ ምክትል ሊቀመንበር ረዳት ፕሮፌሰር ዝናቡ አስታውቀዋል። የነበረው ፓርቷ ተሰርዟል። ከመንግስት አካል ሰልፉ እንዲሰረዝ የጠየቃችሁ አካል ነበረ? በራሳችን ነው። መንግስትማ ሌላ ሌላ ነገር ነው የሚያወራው። እኛ በራሳችን ነው። ምክንያቱም የመንግስት አካሄድ አልጣመንም። ቢደረግ ሊደርስ የሚችል ኪሳራ ይኖራል የሚል የራሳችን ድምዳሜ ላይ ደርሰን የሕዝቡንም ሰላማዊ ህይወት ለመጠበቅ ደህንነቱን ለመጠበቅ ስንል ስልኩን ስራ አቋርጠን ነው። ወደፊት በምንወስንበት ጊዜ እናስታውቃለን። ከታላቁ ሩጫ መርሃ ግብር ማግስት ጀምሮ በአዲስ አበባ እየተፈጸመ ነው ያለውን የጅምላ እስር በመቃወም መግለጫ ያወጣው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በተለይ ህዳር ሰላሳ ቀን ይደረግ ታቅዷል ከተባለው ሰላማዊ ሰልፍ ጋር ተያይዞ ዜጎች ለእስር እየተዳረጉ ነው ሲል ተችቷል። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። ሰላማዊ ሰልፎች መንግስት ይጠራቸው የሚደረጉ ወይ መንግስት ለመደገፍ የሚታሰቡ ሰላማዊ ሰልፎች ብቻ የሚደረጉባት ሀገር መሆን የለባት። የተለየ ሀሳብ ያላቸው መንግስትን ማያስደስትም ሀሳብ ያላቸው ሰዎች ሰላማዊ በሆነ መንገድ ሰላማዊ ሰልፍ ማድረግም ሀሳብን ማንጸባረቅም ምንም ሊጣልበት የሚገባ ጉዳይ አይደለም። መብትም ነው። ይህ ደግሞ ባለው ህገ መንግስት የተፈቀደ መብት ነው እና ይህንን መብት መገደብ በምንም መልኩ ተቀባይነት ያለው ጉዳይ አይደለም። በተለየ መልኩ ደግሞ ሰዎች ደግሞ ከዚህ ጋር ተያይዞ እየተያዙ ሲያዙ፣ ሰልፍ እየቀሰቀሳችሁ ነው፣ ከሰልፍ ጋር የተያያዘ ነው የሚል አይነት መልስ እየተሰጠ እንደሆነ ከአንዳንድ ቦታዎች ያገኘናቸው መረጃዎች የሚያሳዩ ነው። ይሄ ልቅ የአፈና ተግባር ነው። ይሄ ሊኮንን እና የዲሞክራሲያ መሆኑ ሊነገር የሚገባው ተግባር። ኢዜማ ከሰልፉ አስተባባሪዎች ውስጥ እንዳልሆነ የገለጹት ዶክተር ሙሉ ዓለም፣ ሆኖም የፓርቲው አባሎችም እንደታሰሩበት ገልጸዋል። ከማክሰኞ ጀምሮ ተያዙ አባሎች አሉን እያጣራ ነው ያለነው በምን ምክንያት ነው ለምሳሌ አንድ አባላችን ለምን እንደታሰረ በምንጠይቅበት ጊዜ ሰልፍ የእናት ፓርቲም እንዲሁ የቀድሞ ጠቅላይ ጸሐፊው አቶ ጌትነት ወርቁ ትናንት ከመኖሪያ ቤታቸው በቁጥጥር ስር እንደዋሉ አስታውቋል። የፓርቲው ብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ በፓርቲዎች የቀረቡትን ቅሬታዎችና ከሰላማዊ ሰልፉ ጋር በተገናኘ በቁጥጥር ስር ውለዋል በተባሉ የሽብር ተጠርጣሪዎች ጉዳይ መረጃ የጠየቅናቸው የፌዴራል ፖሊስ ኮሚሽን ቃል አቀባይ ጄይላን አብዲ መግለጫውን ያወጣው የጸጥታና የደህንነት የጋራ ግብረ ኃይል በመሆኑ በተናጥል መረጃ መስጠት እንደማይችሉ ነግረውናል። ከተጠርጣሪዎቹ ጋር በርካታ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎች፣ ቦምቦችና የራዲዮ መገናኛዎችም ጭምር ተይዘዋል ያለው ግብረ ኃይሉ በስም ለይቶ ያልጠቀሳቸው የውጭ ኃይሎች በአማራና በኦሮሚያ ክልሎች ከመንግስት ኃይሎች ጋር የሚዋጉ ታጣቂዎችን ይደግፋሉ ሲልም በትናንቱ መግለጫው አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ አባተ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። አሁን በሥራ ላይ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት የጸደቀበት ህዳር 29 ቀን የብሔር ብሔረሰቦችና ህዝቦች ቀን እየተባለ በየዓመቱ የሚዘከር ሲሆን ዘንድሮም ለ18ኛ ጊዜ ነገ ቅዳሜ በጅግጅጋ ከተማ እንደሚከበር ተገልጸዋል። የዕለቱ መከበር ብሔራዊ አንድነትን የሚያጎላ ነው የሚባለውን ያህል ማንነት ተኮር እንደሆነ የሚገልጸው ህገ መንግስቱ አሁን በኢትዮጵያ ለሚታየው መገፋፋትና የግጭት መበራከት አንዱ ምክንያት እንደሆን በመጥቀስ ከጥቅሙ ይልቅ ጉዳቱ ያመዝናል የሚሉም አሉ። ተቼዎች የህገ መንግስቱን መሻሻልና ወደ ማዕዘናዊ መፍትሄ ሲያቀርቡ፣ ሕገ መንግሥቱ ኅብረ ብሔራዊ አንድነትን አረጋግጧል ባዮች ደግሞ መፍትሔው እውነተኛ ፌዴራላዊና ዲሞክራሲያዊ ሥርዓትን መለማመድ ነው ሲል ይሟገታሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ የሐዋሳና የአምቦ ዩኒቨርስቲ የፖለቲካ ሳይንስ ምሁራንን አስተያየቶች አጠናቅረዋል፣ እንደሚከተለው ያቀርበዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግሥት ከጸደቀበት ከህዳር 29 ቀን 1987 ዓ ም ጀምሮ ላለፉት 29 ዓመታት በስራ ላይ የሚገኝ ሲሆን የጸደቀበት ህዳር 29 ቀን የብሔር ብሔረሰቦችና ህዝቦች ቀን የተባለ በየዓመቱ ይዘከራል። ይሁን እንጂ ህገ መንግሥቱ ጸደቀበትን ቀን መነሻ በማድረግ የብሔር ብሔረሰቦችና ህዝቦች ቀን ማክበርን አስመልክተው በትዩ የቆሙ ልዩነቶች ሲነሱ ይደመጣሉ። ዕለቱ በማንነት ላይ ተመስርቶ መታሰቡ ብሔራዊ አንድነትን የሚያጎላ ነው የሚሉ ወገኖች የመኖራቸውን ያህል አሁን በኢትዮጵያ ለተፈጠረው መገፋፋት፣ አለመረጋጋትና ግጭት ማንነት ተኮርና ለዘግነት እውቅና አይሰጥም የሚሉትን ህገ መንግሥት በመንስነት የሚተቹ ወገኖች ደግሞ በበዓሉ መከበር አግባብነት ላይ ጥያቄ ያነሳሉ። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የፍልስፍና መምህር አወላልም ሁለት ዋልታ የረገጡ ሀሳቦችን የሚያስተናግድ ነው ሲሉም ለሚገልጹት የብሔር ብሔረሰቦችና ህዝቦች ቀን በዓል አዎንታው እይታ እንደሌላቸው ለአሜሪካ ድምፅ ተናግሯል። ዛሬ ሀያ ዘጠኝ በሁሉም ብሔረሰቦች ዘንድ ፖዘቲቭ የማይወሰድበት አንደኛው ትልቁ እይታ ህገ መንግስቱ ሲጸድቅ፣ የፌደራል ስርዓቱ ሲጸድቅ ሁሉም ብሔረሰቦች ተሳትፈዋሉ የሚለው ጥያቄ ነው ትልቁ ጉዳይ። አንዳንድ ጥናቶች እንደሚያመለክቱት ሰሰኑ ደግሞ በጣም ሰፋፊ ብሔረሰቦች ደግሞ አይን በአይን የተገፉበት ነው ተብሎ ብለው የሚያስ ያስቀምጡታሉ። በሰዓቱም የነበሩትም እማኞች ይህን ያሳያሉ። ሌሎች ደግሞ አይ በቃ በአብዛኛው ብዙ ብሔረሰቦች ተሳትፈውበታል፣ ወኪሎቻቸው ልከውበታል፣ እና በአመዛኙ ይወከለናል ብለው የሚያምኑበት ነው እና እነዚህ አይነት ግራም ቀኝም የሚረግ ሀሳቦች የሚሰነዘሩበት ነው። እውነት ለመናገር የሚያስፈልገው በሁሉም የሀገሪቱ ኮርነር ያሉ ዜጎች በእያንዳንዱ ቀን ማክበር ነው ያለብን እንጂ በአመት አንድ ቀን የብሔረሰቦች ቀን የእነንተና ቀን እያሉ ማክበሩ ያን ያክል ጥቅም ያለው አይመስለኝም። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መ ሚሩ ሰለሞን ተፈራ ደግሞ የብሔር ብሔረሰቦችና ሕዝቦች መብቶች የተከበሩበት ነው ብለው እንደሚያምኑ ተናግረው በሁለት ምክንያቶች ለበዓሉ አከባበር አዎንታዊ ምልከታ እንዳላቸው ያስረዳሉም። ቀኑ የሚሰጠው ትርጉም ምንድን ነው ብሎ ማየት በጣም አስፈላጊ ነው። አንደኛ ይህ ህገ መንግስት ለብሔር ብሔረሰቦች፣ ለኢትዮጵያ ህዝቦች እውቅና የሚሰጥበት፣ በተለይ እምነት ያሉ ሰዎች እውቅና የሚሰጥበት፣ በአጠቃላይ ለህብረ ብሔራዊ አንድነቱን ብዙሃነቱን እውቅና የሚሰጥበት ጊዜ ነው እና ይሄ እውቅና ደግሞ የመጣበት በቀላል የመጣበት ብሔር ብሔረሰቦች ደግሞ ራሳቸውን መብት ለማስጠበቅ ራሳቸውን ባህል ራሳቸውን ቋንቋ ራሳቸውን መብት ለማስጠበቅ ባለፉት የተፈጠት ዋጋ ከብሎ ለመጀመሪያ ጊዜ ዛሬ ሰላሳ ዓመት በፊት በኢዳራ ቀይ ህገ መንግስት ሰርቆ ይሄ ለብሄረሰቦች ብዙሀነት ክመንሰት የጠበቀበት ህገ መንግስት ነው። ለዚህ ዋጋ የከፈሉ ሰዎችን ለማሰብ ነው። ሁለተኛ የበለጠ ኢትዮጵያ የብረብሄር አንድነትን በጎናጸበ መልኩ ወደፊት እንድትራመድ፣ አንዱ የአንዱን ማንነት አንዱ የአንዱን እምነት ለማክበር ቃል የሚገቡበት ጊዜ ነው ብዬ አስባለሁ። ግን የሐዋሳ ዩኒቨርሲቲው አወላሊ በአንጻሩ በኢትዮጵያ የብሔርና ብሔረሰቦች ማነት የተለየ ለተስፋፋ አድሎ ማንነት ተኮር ጥቃትና የትጥቅ ግጭት እንደ መንስኤ ከዘረዘሯቸው ምክንያቶች ውስጥ የኢትዮጵያ ህገ መንግስት አንዱ ምናልባትም ዋና እንደሆነ ያብራራሉ። ህገ መንግስቱ የሳቤ ችግር የፊሎሶፊ ችግር ያለበት ነው። የፊሎሶፊ ችግሩ ምንድን ነው? የአንዲት ሰው መገለጫ ብሎ የሚያስበው ቋንቋን ነው። የሀገሪቱ የፌዴራል ስርዓት የተዋቀረው በቋንቋ ነው። አንድን ነገር ብቻ ወስዶ ብሔርም ማደራጀቱ ብሔረሰቦች ደግሞ በየቀኑ ልዩነትን ላይ በማተኮር ለብዙ ዓመት የተሰራ በመሆኑ ዜጎች በፍቅር በአንድነትና በሀገራዊ ስሜት እንዳይኖሩ አድርጓቸዋል። ባጭሩ ሕገ መንግስቱ ከጅምሩ እርስ በርሳቸው የሚጋጩ ሀሳቦችን የያዘ ነው። ዜጎችን እንደ ዜጋ የማያይ ነው። በሀገሪቱ የፖለቲካ ስርአቱም ስርአት ውስጥም በሕገ መንግስቱ ችግር ምክንያት ዜጎች በአንድነት በህብረት በፍቅርና በሀገር በሀገራዊ ስሜት የማይኖርናቸው። አቶ ሰለሞን ተፈራ ደግሞ በአቶ አወል ለተገለጹት ችግሮች ተወቃሹ ህገ መንግስቱ ሳይሆን እውነተኛ የዲሞክራሲና የፌዴራሊዝም ስርዓት አለመተግበሩ እንደነገልጸው ይከራከራሉ። አሁን ግን በምትከተለው ፌደራሊዝም የፌደራሊዝም ስርዓት ሳይሆን የኤትኒክ ወይም ደግሞ የጎሳ ፌደራሊዝም ሳይሆን የህብረ ብሄራዊ ፌደራሊዝም ስርዓት ነው የምትከተለው። ስለዚህ ይህም ማመም ይችላለበት ይህ ከሆነ በቀላሉ ያለው ነባራዊ ሁኔታ ባጠቃላይ አሁን ያለው የኢትዮጵያ ችግር አንደኛ

የተደነገገው የራስን እድል በራስ የመወሰን እስከ መገንጠል የሚፈቅድ መፍት ነው። የሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የፍልስፍና መምህሩ አወላልም ይህ ድንጋጌ መሻሻል አለባቸው ብለው ከሚያስቧቸው የህገ መንግስቱ አንቀጾች አንዱ ነው። የኢትዮጵያ ህገ መንግስት ሶስት ነገር ይታየኝ። አንደኛው የማያስፈልግ ተቀዶ የሚጣል ብዬ የምወስዳቸው አንቀጾች አሉ። መገንጠል መብት፣ የመለያየት መብት የሚፈቅድ የኢትዮጵያ ህገ መንግስት የመገንጠል መብትን ከሂውማን ራይት በላይ አድርጎ ያስቀምጠዋል። የሂማን ራይት ምሳሌ በኮቪድ ናይንቲን ብታይ አንድ ሰው ከቤቱ እንዳይወጣ ሊታገድ ይችላል። አገሪቱ አደጋ ላይ በምትወርቅበት ሰዓት የተፈጥሮ መብት ሊከለከል ይችላል። ነገር ግን የኢትዮጵያ ህገ መንግስት አንቀጽ ሰባ ዘጠኝ ሰብ አርቲክል ዋን ኤንድ ቱ ላይ ሄደ ብታየው የመገንጠል መብት እንኳን ይላል አስቸኳይ ጊዜ ዋጅ እንኳን የማይገታ መብት ነው ይላል። ስለዚህ የመገንጠል መብትን ከሰብዊ መብት በላይ አድርጎ የሚያስቀምጥ እጅግ ጀብደኛ ህገ መንግስት ነው። ስለዚህ እንዲህ አይነቶች አንቀጾች እኔ በእኔ እይታ ተቀዲው የሚጣሉ ብዬ አስቀምጣቸዋለሁ። ሌላኛው ደግሞ የማይነኩ ደግሞ ገጾች አሉት። የኢትዮጵያ ህገ መንግስት ሁሉም መጥፎ አይደለም። ምሳሌ ምዕራፍ ሶስት የኢትዮጵያ ህገ መንግስት ብናየው ሂማን ዲሞክራቲክ ራይትን የሚያትት ምዕራፍ ነው። ይሄ በኢንተርናሽናል ኮንቬንሽን ና በዓለም አቀፍ ህጎች የጸደቁ የሰብአዊ መብት ና የዲሞክራሲ መብቶችን ቃል በቃል የወሰደ ነው። ሌላው ደግሞ የሚሻሻል የመምረጥና የመመረጥ መብት የዲሞክራሲ መብት ሆኖ እያለ ግን የኢትዮጵያ ህገ መንግስት ይከለክለኛል። ይሄ አንተ ከክልል ውጭ ሌላ አካባቢ ስትኖር ከባህር ውስጥ የወጣ አሳ ያደርገሃል ማለት ነው። ስለዚህ እንዲህ አይነቱን የህገ መንግስት ሸውራራ እይታዎች እና የተዛቡ ሳቢዎችን እና አንቀጾችን መከለስ ያስፈልጋል። የአምቦ ዩኒቨርስቲው የፖለቲካ ሳይንስ ምሁሩ አቶ ሰለሞን ደግሞ ህገ መንግስቱ ተቀደው መጣል አለበት በሚል ይቀርባሉ ያሏቸው ጽንፍ የረገጡ አቋሞች እንደማያስማሟቸው ተናግሯል። አንዱ ይህ ህገ መንግስት ፍፁም መቀየር የለበትም መነካት የለበት ብሎ እንደ መጽሐፍ ቅዱስ ወይም እንደ ቁራን የሚያገራቸው ትክክል የለም። ህገ መንግስቱም ተቀደው መጣል አለበት የሚሉም ትክክል የለም። ስለዚህ ህገ መንግስት ምሻሽ ማሸሽ ምክንያት የለም፣ ግን ምሻሽ የለበት ሂደቶች ላይ ፖሲሽናሎች ላይ መነጋገር መስማማት፣ ይሄን ደግሞ ትክክል በትክክል የህዝብን ጥያቄ ብሎ አድስ ማድረግ አስፈላጊ ነው። ስለዚህ የአሜሪካ ድምፅ መፍትሄው ምንድን ነው ሲል ሁለቱን ምሁራን ጠይቋቸዋል። አወላሌ ህገ መንግስታዊ ማሻሻያን እንደ መፍትሄ ያቀርባሉ። ብሄርተኝነትና ጎሰኝነትን የሚያጎሉ አንቀጾችን የመከለስና የመቀየር እድል ቢሰጥና ያ ቢሰራ ምናልባት ኢትዮጵያ ውስጥ ያለው አሁን ያለው ክስተት ላይኖር ይችላል። ሌላኛው ህገ መንግስቱ ውስጥ የሌለ አሁን ግን አሁን ካለው አለም አቀፋዊና ሀገራዊ ተጨባጭ ሁኔታ ውስጥ የሚካተቱ አንቀጾች ያስፈልገዋል የኢትዮጵያ ህገ መንግስት። የአምቦ ዩኒቨርሲቲው አቶ ሰለሞን በበኩላቸው መፍትሄው የዲሞክራሲ ባህልን ማሳደግ ነው ሲሉ ምክር ሀሳባቸውን ሰጠዋል። የሀገረ መንግስት ግንባታችን ችግር አለበት፣ እሱን ማስተካከል ነው። የተዘለፉትን በታሪክ የተዘለፉትን በሀገር መንግስት ግንባታ የተዘለፉ ስራ ትርክቶች ማስተካከል በሀገር ግንባታ ውስጥ የተዛነፉ ታሪኮችን ወደ ትርክቶች ማስተካከል። ይሄ ከተደረገ በቀላሉ ይሄ ያለው ነው ባለ ሁኔታም አንድሉ ወይም ደግሞ አድሬት ማድረግ ይቻላል። ምሁራኑ የብሔር ብሔረሰቦች ቀን መከበርን አሊያም ህገ መንግሥትን አስመልክቶም የተለያየ አቋም ቢያሳዩም አገሪቷን አሁን ካለችበት ቅርቃር የሚያወጣት ከወገንተኝነትና ጣልቃ ገብነት የተጸዳ ሁሉም የህብረተሰብ ክፍሎች የተወከሉበት ምክክር እንደሆነም በአጽንኦት አመልክተዋል። ያም ሆነ ይህ የብሔር ብሔረሰቦች ቀን ነገም ህዳር 29 ቀን 2016 ዓ.ም በምስራቅ ኢትዮጵያ የሶማሌ ክልል በጅግጅጋ ከተማ አዘጋጅነት ለ18ኛ ጊዜ ይከበራል። ለአሜሪካ ድምፅ ራዲዮም ዮናታን ዲዮስ ሐዋሳም ዮናታንን እናመሰግናለን። በመቀጠል ደግሞ ወደ ምዕራብ አፍሪካዊቷ ሀገር ኒጀር እናቀናለን። ኒጀር ፍልሰተኞችን ማዛወር በወንጀል የሚያስቀጣ እንደሆነ የሚደነግገውን ህገዋን ቀሪ ማድረጓ ከአፍሪካ የሚመጡ ፍልሰተኞች መጨመር እንደሚያሳስበው የአውሮፓ ህብረት ስጋቱን ገልጿል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዶ ወልድ ያቀርበዋል። በሰሃራ በረሃ የሚገኘው አጋዴዝ የተሰኘው ከተማ ለረጅም ዓመታት ወደ ሊቢያና አልጄሪያ ከዛም ወደ አውሮፓ መሻገር ለሚሹ አፍሪካውያን ፍልሰተኞች መናኸሪያ ሆና ቆይታለች። የፍልሰተኞች ቀውስ ከፍተኛ ደረጃ ላይ በደረሰበት እንደ አውሮፓውያን አቆጣጠር 2015 የአውሮፓ ህብረት ከኒጀር ጋር የአንድ ቢሊዮን ዶላር ስምምነት ተፈራርሞ ነበር። ገንዘቡን ፍልሰትን ለማስቆም እንዲውል የታሰበ ነበር። አሊያ ፋክሪ በጀርመን የውጭ ግንኙነት ምክር ቤት የህብረቱና የአፍሪካ የፍልሰት ፖሊሲ ባለሙያ ሲሆኑ ገንዘቡ ለምን ታስቦ እንደነበር ተጨማሪ ይነግሩናል የድንበር ደህንነት የመጠበቅ አቅሟን እንድታሳድግና ህገወጥ ፍልሰተኞችን ማዘዋወርና ማመቻቸት በመወንጀል የሚያስቀጣ ለማድረግ ነበር። የአውሮፓ ህብረት እንደሚለው 876 የሚሆኑና ፍልሰተኞችን በማዘዋወር የተጠረጠሩ ሰዎች ላይ ክስ ቀርቧል። ባለፈው ሐምሌ ላይ የኒጀር ሰራዊት የአገሪቱን ፕሬዚደንት መሐመድ ባዙምን በመፈንቅለ መንግሥት ከሥልጣን አስወገደ። የሁንታው መሪ የሆኑት ጀነራል አብዱራማን ቺሃኔ በእንደ አውሮፓውያን አቆጣጠር 2015 የወጣው የፍልሰተኞች ሕግ መሻሩን ባለፈው ወር አስታውቀዋል። በሕጉ ጥፋተኛ የተባሉትም ቅጣታቸው ተሽሯል። ሁንታው እርምጃውን ለምን እንደወሰደ ምክንያት አልሰጠም። የአውሮፓ ኅብረት እርምጃው የፍልሰተኞችን ቁጥር እንዲጨምር ያደርጋል ሲል ስጋቱን ገልጿል። ኢልቫ ጆሐንሰን የኅብረቱ የውስጥ ጉዳይ ሚኒስትር ናቸው ይህ በበረሃ ላይ ሰዎች እንዲያልቁ ያደርጋል። ዋናው አሳሳቢ ጉዳይ እሱ ነው። እንዲሁም ወደ ሊቢያ ተጨማሪ ሰዎች እንዲመጡና በሜዲትራኒያን በኩል ወደ አውሮፓ እንዲሻገሩ ሊያደርግ ይችላል። ተቺዎች እንደሚሉት ሕጉ እንደውም ፍልሰተኞች በሰሃራ በረሃ አደገኛ የመንገድ አማራጮችን እንዲጠቀሙ አድርጓል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት በመግቢያው ላይ በተጠቀሰችው አጋዴዝ ከተማ ያሉ ነዋሪዎች የህጉን መሻር በደስታ ተቀብለዋል። ፍልሰተኞቹን ሲያዘዋውሩ የነበሩትም ያንኑ ሥራ ለመቀጠል በዝግጅት ላይ ናቸው። ተንታኞች ጨምረው እንደገለጹት ሕጉ የአካባቢውን ኢኮኖሚ ጎድቶት ነበር። የፍልሰት ጉዳዮች ባለሙያዋ አልያ ፋክሪ ይህን ያብራራሉ። በቀጠናው በርካታ ሰዎች ከስራ ውጭ ሆነዋል። ይህ ፍልሰተኞችን በህገወጥ መንገድ የሚያዘዋውሩትን ይጨምራል። በተጨማሪም ፍልሰተኞቹ በመኖራቸው በቀጥታም ሆነ በተዘዋዋሪ መንገድ የሚጠቀሙ አሉ። ምግብና ውሃ የሚሸጡ ማዳበሪያ የሚያከራዩና ሌላ ማንኛውንም አገልግሎት ለፍልሰተኞቹ የሚያቀርቡ አሉ። ህጉ ተግባራዊ ከመሆኑ በፊት የኒጀር ሰራዊት ፍልሰተኞቹን በበረሃ ጉዞ ወቅት በማጀብ የክፍያ ድርሻውን ይወስድ እንደነበር አልያ አፋክሪ ተናግረዋል። እንደ አውሮፓ አቆጣጠር ከ2015 በፊት ወደነበረው ሁኔታ ለመመለስ የታለመ ይመስላል። በዛን ወቅት ፍልሰተኞችን ማዘዋወር ለሰራዊቱም ሆነ ለመንግስት ገቢ አስገኝቶ ነበር። ተንታኞች እንደሚሉት የፍልሰተኞች ቁጥር መቼ መልሶ እንደሚያሻቅብ ግልጽ አይደለም፣ ምክንያቱም በፍልሰተኞቹ መነሻ አገራት እንዲሁም ከኒጀር በስተሰሜን ባሉ የመተላለፊያ አገራት ባለው ሁኔታ የሚወሰን ነው። የአውሮፓ ሕብረት በሜዲትሬንያን በኩል ያለውን ፍልሰት ለማስቆም ከአንዳንድ የሰሜን አፍሪካ አገራት ጋር ስምምነት ፈጽመዋል። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እያዳመጣችሁ የምትከታተሉ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን አሁን ዋሽንግተን ዲሲ ላይ ከቀኑ ሰባት ሰዓት ተኩል ሆኗል። ኢትዮጵያ ላይ ከምሽቱ ሶስት ሰዓት ተኩል ነው። ወደ ቀጣዩ ዘገባ ስንሻገር የሩሲያው ፕሬዚደንት ቭላዲሚር ፑቲን ከትናንት በስቲያ ረቡዕ ወደ ተባበሩት አረብ ኤምሬቶችና ሳውዲ አረቢያ ፈጣን ጉብኝት አድርገዋል። ታዛቢዎች ጉዞው ራሳቸውን ለማግለል ምዕራባውያን የጣሉትን ማዕቀብና ዓለም አቀፍ የወንጀለኞች ፍርድ ቤት ያወጣውን የስር ማዘዣ ለመቃወም የሚያደርጉት ጥረት ማሳያ ነው ይላሉ። ከሞስኮው የቪኦኤ ቢሮው በኤልዛቤት ቸርኔፍ የተላከውን ዘገባ ደረጀ ደስታ ያስደምጠናል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከትናንት በስቲያ ረቡዕ ለፈጣን ጉብኝት የተባበሩት አረብ ኤሚሬቶች መግባታቸውን የሩሲያ ባለስልጣናትና የመንግስት መገናኛ ብዙሃን እየዘገቡት ነው። ፑቲን ወታደሮቻቸው ዩክሬንን እንዲወሩ ካዘዙ ወዲህ ካደረጓቸው ጥቂት የውጭ ጉዞዎች ይህ አንዱ ነው። ጉዞው ፖለቲካዊ ይዘት ያለው ቢሆንም ፑቲን ለሩሲያውያን ኢኮኖሚያዊ ምክንያት እንዳለው አረጋግጠዋል። በነዳጅ ተግብር ላይ ናቸው። በኦፔክ ፕላስ በኩልም እንተባበራለን። ሩሲያ የነዳጅ አምራችና ላኪ አገራት ቡድን ወይም ኦፔክን እንዲሁም ከቡድኑ ጋር ተባብረው የሚሰሩትን ሌሎች ነዳጅ አምራች አገራት ያሉበትን ቡድን ትመራለች። ሁለቱም አገሮች ሩሲያና የተባበሩት አረብ ኤሚሬቶች በነዳጅ እና በጋዝ ገቢያቸው ላይ በጣም ጥገኛ የሆኑ አገሮች ናቸው ምንም እንኳን በጣም የተለያዩ የፖለቲካ ሁኔታዎች ውስጥ ቢሆኑም። በዚህ የተነሳ ባለሙያዎች አንድ ዓላማ እንዳላቸው ያምናሉ። ቻተም ሃውስ በተባለው ተቋም የሩሲያ ተንታኝ የሆኑት ኒኮላይ ኮዝሃኖቭ ለቪኦኤ የገለጹት ይህንኑ ነው። ፑቲን የሚጓዙት ብቻቸውን አይደለም። እሳቸው በጣም ብዙ አብረዋቸው የሚጓዙ ሰዎች አሏቸው። አብዛኛዎቹም የሩሲያ መንግሥትን የፖለቲካ ዘርፍ ብቻ ሳይሆን ኢኮኖሚችንም ይወክላሉ። ስለዚህ በእርግጠኝነት በነዳጅ ገበያዎችና በባስ ውስጥ ተጨማሪ የቅንጅት ጥረቶችን ስለማድረግ ጭምር እንደሚወያዩ መገመት እንችላለን። ሞስኮ ከምዕራቡ ዓለም ጋር ባላት ግጭት ዓለም አቀፍ ማዕቀብ ቢጣልባትም ሩሲያ ብቻዋን ተነጥላ እንዳልተገለለች ለአገር ውስጥ ታዳሚዎቹ ለማሳየት በከፍተኛ ባለሥልጣናት ደረጃ የተደረገው ይህ ስብሰባ ክሬምሊን እንደ በጎ አጋጣሚ ተጠቅሞበታል። የፑቲን ጉብኝት ከተባበሩት አረብ ኤሚሬቶች በተጨማሪ ከዋሽንግተን ጋር የጠበቀ ግንኙነት ያላትን ሳውዲ አረቢያን ያካትታል። ተንታኞች በእስራኤልና በሐማስ መካከል ያለው ጦርነት ዓለም አቀፍ ግንባር ቀደም ዜና መሆኑ በቀጠለበት በዚህ ጊዜ መገናኛ ብዙሃን ፑቲን ከሳውዲ አረቢያ መሪዎች ጋር ጉብኝት ሲያደርጉ በሚያሳዩቸው ምስሎች ሞስኮ ራሷን የአሜሪካ ተቃራኒ አማራጭ አገር አድርጋ ለማሳየት እድል ይሰጣል ይላሉ። ከለንደን የሮያል ዩናይትድ ጥናት ተቋም የመካከለኛው ምስራቅ የጸጥታ ጥናት ክፍል ቶቢያስ ቦርክ ክሬምሊን የእስራኤልን ቀውስ ለጥቅሟ ለመጠቀም እየሞከረች ነው ይላሉ። ምዕራባውያንና ዩናይትድ ስቴትስ በተለይም አውሮፓም ከእስራኤል ጋር ጉልህ በሆነ መልኩ ወግነዋል። ስለዚህ በመካከለኛው ምስራቅ ምዕራባውያን ሙሉ ለሙሉ ያለምንም ትችትና ማመንታት ለእስራኤል እንደወገኑ ተደርገው ታይተዋል። ያ ደግሞ እነዚህ ለራሳቸው ሥልጣን ሲሉ ሕጉን እንደፈለጉ የሚያደርጉትን ምዕራባውያን ኢምፔሪያሊስቶች አያቸው አይደል የሚለውን የሩሲያን ትርክት የሚያግዝ ነው። ሩሲያ ከዩክሬን ጋር በምታደርገው ጦርነት ሁለተኛው ክረምት ገጥሟታል። ዓለም አቀፍ መገለልና በዓለም የነዳጅ ዋጋ ማሽቆልቆል ምክንያት ኢኮኖሚዋ በመዳከሙ እነዚህ ሁሉ ነገሮች የሩሲያን አመራሮች የቀሯቸውን ጥቂት ወዳጆች እንዲመለከቱ ያስገደዷቸው መሆኑም በዘገባው ተመልክተዋል። ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ያለንበትን ዩናይትድ ስቴትስን ወደሚመለከተው ሌላ ዘገባ ወስዳችኋለሁ። የዩናይትድ ስቴትስ ነባር አሜሪካውያን ማህበረሰቦችን አስመልክቶ አዲስና የተሻለ ታሪክ ምዕራፍ ለማዝመዝገብ ቁርጠኛ እንደሆኑ ፕሬዚደንት ጆ ባይደን አስታውቋል። ፕሬዚደንቱ ከትናንት በስቲያ ረቡዕ እንዳስታውቁት አስተዳደራቸው ከ570 ለሚበልጡ ነባር አሜሪካውያን ማህበረሰቦች ከፌዴራል መንግሥት ገንዘብ በመመደብ ለመደገፍ ወስኗል። ከታላላቆቹ የነባሮቹ ማህበረሰብ የአንዱ መሪ የአስተዳደሩን ጥረቶች አስመልክቶ ለቪኦኤ አስተያየታቸውን ሲሰጡ በሀገር በቀል ተወላጆች ታሪክ ውስጥ የተመዘገቡት አንዳንድ አድራጎቶች ዛሬም ራቅ ባሉ የዓለም አካባቢዎች መከሰታቸውን ቀጥለዋል ብለዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓውል ከግራ አስተዳደር ሚኒስቴር ያጠናቀረችውን ሪፖርት ቆንጅታዬ ታሰማናለች። በነባሮቹ የአሜሪካ ተወላጆች ላይ የደረሰውን ስቃይና ፌዴራል መንግስቱም ያን ለማስተካከል መስራት ያለበት ስራ ያለ መሆኑን ፕሬዚደንት ባይደን ተናግረዋል። ቀድሞ የተፈጸሙ ጥፋቶችን እየጠገኑ ቀጣይም ብዙ እያስተካከሉ ወደፊት መራመድ ልፋት የሚጠይቅ ከባድ ስራ ነው። ቢሆንም ቀደምቱ ዜጎች ሉዓላዊነታቸውንና የራሳቸውን ዕድል ራሳቸው ለመወሰን ለሚበቁበት ለመጪው ዘመን እኛ ዛሬ የምንሰራቸው ሥራዎች ቁልፍ እርምጃዎች ናቸው። ተከብራችሁ ራሳችሁን በምትፈልጉት መንገድ የማስተዳደር እና ለሚያሻችሁ መንገድ የማደግ መሠረታዊ መብታችሁ የሚከበርበት አዲስ ዘመን የዚህ ጉባኤም ዓላማ እርሱ ነው። ወደ 300 ከሚጠጉ የነባሮቹ ማህበረሰቦች መሪዎች ጋር በናካቻንታክ ማህበረሰብ ቀደምቶች መሬት ላይ ጉባኤ የተቀመጡት ፕሬዚደንት ባይደን ከ190 የሚበልጡ ስምምነቶችን ይፋ አድርገዋል። ነባር አሜሪካውያን ማህበረሰቦች ከፌዴራሉ መንግስት በቀላሉ ገንዘብ እንዲፈቀድላቸው፣ በኒውክሌር ቁስ የተበከሉ አካባቢዎችን የማጽዳት ጥረት እንዲካሄድ ወደ ንጹህ የኃይል ምንጭ ሽግግር የሚካሄዱ ጥረቶች ድጋፍ እንዲሰጣቸው የሚሉት ከተደረሱት ስምምነቶች ውስጥ የሚጠቀሱ ናቸው። በየቦታው ተበትነው ያሉ የነባሮቹ የአሜሪካ ህንዶች አጽሞችና ቅዱሳን ቅርሳ ቅርሳቸው ወደ ማህበረሰባቸው ሀገር እንዲመለሱ መስራት አስፈላጊ መሆኑን በስምምነቱ ላይ ሰፍሯል። ከትላልቆቹ የነባሮቹ ማህበረሰቦች መሪዎች አንዱ የሆኑት የቼሮኪዎቹ መሪ ቸክ ሆስትን ፌዴራሉ መንግስት የሚያደርገው ጥረት እጅግ በጣም አዎንታዊ መሆኑን ለቪኦኤ ገልጸዋል። ጥረቱ እንደሚቀጥል ያላቸውንም ተስፋ አሰምተዋል። ለቼሮኪዎች ማህበረሰብ በእርግጥም ደግሞ ለነባር ማህበረሰቦች በሙሉ ከሁሉም ትልቁ ፍላጎት ገንዘብ በተሻለና በተቀላጠፈ መንገድ እንዲደርሳቸው፣ እንዲሁም ገንዘቡን ምን ላይ እንደሚያውሉት ራሳቸው እንዲወስኑ እንዲደረግላቸው ነው። ህዝባችን እንደሚያውቀው የመሬት ንጥቂያና ግጭት የጥንት ታሪክ አይደለም ሲሉ ያከሉት ቸክ ሆስትን ጋዛ ላይ እየተቀጣጠለ ስለሚገኘው ጦርነት ለፕሬዚደንት ባይደን እና ለመካከለኛው ምስራቅ መሪዎች የሚከተለውን ምክራቸውን አስተላለፉ። መሬታችንን ስንነጠቅ ነው ይኖር ነው ጠቅላላ ታሪካችን እሱ ነው። ስለዚህ ሁሉንም ማሳሰብ የምፈልገው ሰብአዊ መብቶች ሚዛናዊ በሆነ መንገድ እንዲከበሩ ለማድረግ ይቻላል። እንደሚመስለኝ በዩናይት ስቴትስ የአሜሪካ ህንዶች አገርና የተቀረውን የአገሪቱን ክፍል በሚመለከት ያን ለማድረግ በመሞከር ላይ ነን። ፍጹም በሆነ መንገድ ገና ያን አላከናወንም። እኔ እነርሱን ላሳስባቸው የምፈልገው ማንኛውም ሰብአዊ ፍጡር ሁሉ በሰውነቱ የሚገባውን ክብር ማግኘት አለበት። ያ ግልጽ መሆን አለበት። ያንን ነው ልል የምፈልገው። ወጣቶቹ የማህበረሰቦቹ አባላትም ብዙ እንደሚጠብቁ ነው የገለጹት። የፊኒክስ ከተማዋ ገጣሚ ሎሬት ሳሪያ ቴይለር የአፓችና የናቫሆ ማህበረሰቦች ተወላጅ ነች። ባለፈው በ2020 ምርጫ ባይደንን ነው የመረጥኳቸው። አሁንም ከዚህ በላይ መሰራት የሚችል ነገር እንዳለ አምናለው። በተለይም በአየር ንብረትና የነባሮቹ አሜሪካውያን ማህበረሰቦች በራሳቸው መንገድ ምግባቸውን እያበቀሉ የረሃብና የጤና ችግሮቻቸውን ማስወገድን በሚመለከተው ጉዳይ ላይ ብዙ መሰራት ይችላል። ለፕሬዚዳንት ባይደን ጥያቄ ማቅረብ ብትቺ ምን ትያቸዋለሽ? ስትባል ወጣቷ ገጣሚ የጋዛ ውጊያ እንዲገታ ነው የምጠይቃቸው ብላ፣ ይሄ ነገር የሚደርሰው እኛ ላይ ቢሆን ወዲያውኑ ይቆም ነበር ብዬ አምናለሁ። እንደምታውቂው ፕሬዚዳንት ባይደን ግን ተኩስ አቁም ይደረግ ብለው እንኳን አይጠይቁም። እኔ ይሄ አይገባኝም። የቀደምቶቿ ጥበብና ጥንካሬ መገለጫ በሆኑ አልባሳት ተውባ የቀረበችው ገጣሚቱ ሰራያ ቴለር ላያሌ ትውልዶች የዘለቀው የሕዝቧ መከራ የተወውን ጠባሳ በግጥም ስራዎቿ አማካይነት ልትጠግን ጥረት እያደረገች መሆኗን ተናገረች። በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ ሁለት የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሄዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው። አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዎችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል። ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች የስቱዲዮ እንግዶች ሀሳቦች በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናግዳሉ። ይህ የዘጠና ደቂቃ ውይይት በአማርኛ በኦሮምኛና በትግርኛ የሚዘጋጅ ሲሆን፣ የአማርኛው ክፍል በቅርብ ቀን ደርሶታል። በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ። ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ፣ በቅርብ ቀን በአሜሪካ ድምፅ ያዳመጣችሁ ያላችሁት። ከአሜሪካ ድምፅ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ወደ ሁለተኛው ምዕራፍ ዝግጅታችን የምንሸጋገርበት ሰዓት ላይ ደርሰናል። ወደዚያው እንሻገረው። ከቅርብ ጊዜ ወዲህ በኢትዮጵያ የሀገር ውስጥና የውጭ መገናኛ ብዙሃን የሚወጡ ዘገባዎች ስማቸው እንዲገለጽ፣ ድምፃቸው እንዳይሰማም ሆነ ምስላቸው እንዳይታይ በሚፈልጉ መረጃ ሰጪዎች የተሞሉ ዘገባዎች እየበዙ መሆኑን የአሜሪካ ድምፅ ያነጋገራቸው ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተናግረዋል። የመንግስት ባለስልጣናት፣ የንግድ ማህበረሰብ አባላት፣ ባለሙያዎችና ተራ ዜጎች ስማቸውን ለመግለጽ ፈቃደኛ ያለመሆናቸው ነገር እየበዛ መሆኑን በስራቸው አጋጣሚ መመልከታቸውን የተናገሩት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ፣ የኢትዮጵያ አርታውያን ወይም ኤዲተሮች ማህበር መስራችና የቦርድ ጸሐፊ የሳምንታዊው እንግሊዝኛ ጋዜጣ ካፒታል ጋዜጠኛ ሙሉቀን ወንደሰንና የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ናቸው። ያነጋግራቸው ደረጀ ደስታ ነው። ይህ በመገናኛ ብዙሃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱ ይስተዋላል። ለምን ይሆን? የደሴ ነዋሪ ከቅርብ ጊዜ ወዲህ ስማቸውን መግለጽ ያልፈለጉበትን ምክንያት ያስረዳሉ። እዚህ በፊት በነበረው ሁኔታ ብዙ ቃል መልሶችን አድርገናል እና በዛ ጊዜ ስማክን የተለጸ ነበረ ስናወራ የነበረው። አሁን ግን እንደው ከቅርብ ጊዜ ወዲህ በተለይ በዚሽ በሀገሪቱ ውስጥ ከተፈጠረው ነገር አንጻር ይህን ህዝቡም ላይ እየደረሰ ካል ሰቆቃው እንግዲህ ማስ ኢንቴንሽኖች ምናምን አሉ ና ከዛ ከዛ እንግኖ አሁን ምን ጨምሮ ሌላውም እሱን ለመግለፅ የማይፈልግ በደቡብ ኢትዮጵያ ስማቸውን ጠቅሰው በሰጡት መረጃ የታሰሩ መሆኑን የገለጹልን ሌላው ነዋሪ የመኖር ስጋትም ስላለኝ ማውራት በጣም ከብዶኛል። ጣም ስጋት ላይ ስላለን ከባድ ነው ማውራት። እርሶ እርሶ የደረሰበት ነገር አለ ወይም ሌላ ሰው ላይ የደረሰ ነገር ያውቃሉ? አንደኛ በእኔም ላይ ደርሰዋል። አርባ ስምንት ቀን ሙሉ ያለምንም ወንጀል ያለምንም ጥፋት ደሞዝ በመጠየቃችን ብቻ ታስሮ ያለው ከታሰሩ ሰዎች አንዱ ይድነኝ። እንደውም በዚህ አካባቢ ምንም ክስ ሳይኖር በነፃ የወጣንበት ወደ አርባ የሚሆን ሰዎች በዚህ በባለዋጮ ክላስተር በዚህ ባድያ በዛው ልክ ደግሞ እድል ነው። የት እንዳለ የማይታወቁት ሌሎች አሉ። የተያዙት በሌላ ምክንያት ነው ወይስ ለመገናኛ ብዙሃን መረጃ በመስጠታቸው ነው? በመናገራቸው ነው? ለመገናኛ ሚዲያ መረጃ በመስጣት ብቻ ነው። ሌላ መረጃ የለም። የወረዳውን ኢሜጅ አጥፍተያል የከተማውን የውም የዚህ አካባቢ ኢሜጅ አጥፍተያል ብትራብ፣ መናገር የለብህም፣ ማውራት የለብህም በምልክ ነው ሰዎች እየተሳደዱ እያሉት። ሌላዋ የባህር ዳር ነዋሪ መሆናቸውን የገለጹልን ስማቸውን ገልጸው መረጃ መስጠት የማይፈልጉበትን ምክንያት ይናገራሉ። ያው ብዙ ጊዜ ስማችንን የማንገልጸው በሁለት ምክንያት ነው። አሁን እኛ ባለንበት ወቅታዊ ሁኔታ የምናነሳው ሀሳብ የሚቀበለውም ወገን ይኖራል፣ የማይቀበለውም ወገን ይኖራል። ስም እራሳችን ስም የአንድ ሰው መለያ ነው አይደል? ያንን የራሳችንን አጋልጠን እስከ አባታችን ድረስ ስንናገር የምንናገረው ሀሳብ የማይቀበለው ወገን እኛን ጉዳት ለማድረስ በቀላሉ ምቹ ሁኔታ ፈጠረለት ማለት ነው። ከመንግስት አካል ሀሳባችንን የሚቃረን ሊኖር ይችላል። እንደገና ደግሞ ከዛ ጎረቤታችንም ሊሆን ይችላል። ከአካባቢያችን ያለ ሰው ለምን እንደዚህ አይነት ጥያቄ? ምክንያቱም የምናወረውን ነገር ግማሽ ሲቀበል፣ ግማሽ ስለማይቀበል የደህንነት ስጋት ስለሚገባል፣ ከዚህ አንጻር ስማችን ላለመጥቀስ እናስባለን። ይህ በመገናኛ ብዙኃን ስምና ማንነትን ሳይጠቅሱ መረጃዎችን የማቀበልም ሆነ የማስተላለፍ ነገር በተለይ ከቅርብ ጊዜ ወዲህ እየበዛ መምጣቱን የኢቢኤስ ቴሌቪዥን ከፍተኛ ሪፖርተር ኤርሚያስ በጋሻው ይናገራል። ስሜ እንዲጠቀስ አልፈልግም፣ ምስሌ እንዲቀረጽ አልፈልግም የሚሉ አስተያየት ሰጪዎች ዜናና ዘገባዎችን በምንሰራበት ጊዜ እየበዛ እንደመጣ እኛም በስራችን ላይ የምናስተውለው ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በተለይ ከመገናኛ ብዙኃን ስራ ጋር በተያያዘ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እየተባባሰ ነው እንጂ እየቀነሰ የመጣ ጉዳይ አይደለም። አሁን ሀገሪቷ ካለችበት የጸጥታና የደህንነት ሁኔታ እንዲሁም የፖለቲካ ሁኔታ ጋር በተያያዘ እየተባባሰ መጣ እንጂ መረጃ ለመስጠት ፈቃደኛ ያለመሆን ጉዳይ እስካሁን ድረስ ያልተፈታ ችግር ነው። ከተርታው ዜጋ አንስቶ እስከ ከፍተኛ ባለስልጣናት ድረስ፣ ካልተማሩ ሰዎች አንስቶ ክሪቲካል እስከሆኑ ምሁራን ድረስ ሀሳባቸውን ኦን ዘ ሪከርድ ለመገናኛ ብዙኃን ለማካፈል ፈቃደኛ ያለመሆን ሁኔታ አለ። እየተባባሰ ነው እንጂ እየቀነሰ አልመጣም። በሳምንታዊው የእንግሊዝኛው ካፒታል ጋዜጣ ላይ የሚሰራውና የኢትዮጵያ አርታያን ማህበር መስራችና የቦርድ ጸሐፊ የሆነው ሙሉቀን ወንደሰን ከቀደመው መንግስት ጋር ሲያነጻጽረው ልማዱ እየጨመረ የመጣ ብቻ ሳይሆን መልኩንም እየቀየረና በአይነቱም እየሰፋ መምጣቱን ይናገራል። ድሮ ድሮ ሁሌ የሚገርመኝ በቀደመው ዘመን በሚኒስትሮች ደረጃ ወይም ደግሞ ከነሱ ውጭ መውጣት የሌለበት መረጃ ነው፣ በኦፍ ሪካርድ የሚነገር ወይ በምንጮ ታገ አሁን ደግሞ እንዳውም ባለሙያዎችም፣ ዩኒቨርሲቲ ባለሙያዎች እንዲህ አይነት ነገር ቢፈጠር ምንድን ነው የእናንተ አስተያየት? የሆነ ንግድ ውስጥ ያሉ ባለሙያዎች ሊሆኑ ይችላሉ ወይ የመሳሰሉ ባለ ሀብቶች ራሳቸው የባለ ሀብቶች በጉዳዮቻቸው ላይ ችግር ገጥሟቸው ስሜን ሳጠቀስ ይሄ ይሄ ነገር ይህንን ነገር ገጥሞናል ይሄ ይሄ ነገር ይመጣል እንዲህ ካልሆነ የሚል አስተያየት እየሰጡ ስማቸው እንዲጠቀስ አይፈልጉም። እና ፍርሃቱ እየጨመረ ነው የመጣው። እኔ ምክንያቱ ይሄ ይሄ ነው ማለት አልችልም፣ ግን ሰዎች ጥፋ አደል ሙሉ ቀን ይህ ስምና ማንነትን በመደበቅ መረጃ የመስጠት ጥያቄና ልማድ በመንግስት ብቻ ሳይሆን በማህበረሰቡና በተለያዩ ዘርፍ በተሰማሩ ባለሙያዎችም ጭምር ዘንድ የሚታይ መሆኑን ያስረዳል። ይሄ ችግር ያለ እንደ ማህበረሰብን ይመስለኛል። የኛ ማህበረሰብ ድብቅ ሳይሆን አይቀርም። ከዛ ጋር ምናልባት ሊያያዝ ይችላል። ግን ፖለቲካ ወይም ሚዲያዎች መረጃ የሚፈልጉት ከመንግስት ተሿሚዎች ደግሞ ከመንግስት ኃላፊዎች ወይም ከቢሮ ኃላፊዎች ከሚመለከታቸው ባለሙያዎች ነው። ከዛ ባለፈ ደግሞ ከህብረተሰቡም እንደዚሁም ደግሞ የተለያዩ ውጭ ያሉ ባለሙያዎች አሉ። ለምሳሌ ዩኒቨርስቲ ውስጥ ሊሆን ይችላል፣ ወይም ደግሞ በተለያየ ጉዳይ ላይ ኤክስፐርቲዝ የሚሰጡ ሰዎች ይኖራሉ እና ከነሱ አካባቢ ነው መረጃ የሚገኘው። እንግዲህ ቀደም ባለውም ዘመን አሁንም ያው ትሬንድ ተመሳሳይ ነው። ከዚህ በፊት እኔ ባለኝ ልምድ እንግዲህ የጉዳዩ ቀጥተኛ ባለቤቶች ራሳቸው ሳይቀሩ ሚኒስትሮች፣ ለምሳሌ ወይም ሚኒስትር ዴታዎች ሊባል ይችላል እና እነሱ አንዳንዴ ሲሜንስ አጠቀስ ይሄ ነው መረጃ ያለው መረጃ ብለው ሲሰጡ ይታያል። እና እንደዚህ አይነት ልምዶችን አሳልፈናል አሁን ላይ ደግሞ ያው መልኩ የተቀያየረ ቢሆንም በተመሳሳይ ነው። ምክንያቱ ምንድን ነው ከተባለ ኃላፊነትን የመውሰድ ፍርሃት ይመስለኛል እንግዲህ ለደህንነታቸው አስጊ ባልሆነበት ሁኔታ ውስጥ ሆነው ማንነታቸውን በመግለጽ መረጃ መስጠት የማይፈልጉት ሰዎች መኖራቸውን የሚናገረው ኤርሚያስ ይህም የራሱ የሆነ ሌላ ምክንያት አለው ይላል። ይሄ ምናልባት ከተለያየ አንግል ልንመለከተው እንችላለን። አንደኛው ጉዳይ ግን ለሚተላለፈው መረጃ ኃላፊነት ላለመውሰድ ወይም ደግሞ በመረጃው ትክክለኝነት ላይ ማረጋገጫ መስጠት ካለመፈለግ የሚመነጭ ሊሆን ይችላል። ምናልባት ደግሞ ፋይናሊ ያ ስሙ እንዳይጠቀስ የፈለገው አካል የሚሰጠው መረጃ ትክክል ያልሆነ ሆኖ ከተገኘ ስሙን ስላልጠቀሰ ተወቃሽ የሚሆነው ወይም ኃላፊነት የሚወስደው የሚዲያ ተቋሙ ነው የሚሆነው እና ከእንዲህ አይነት ኃላፊነትም የመሻሽ ጉዳይ ሆኖ ነው የምመለከተው እና ይሄ በጣም አስቸጋሪ ነው ለመገናኛ ብዙኃን ስራ። እንዲህ አይነቱ ልምድ መቀረፍ ያለበት ሁኔታ ነው። በአማራው ክልል ሸዋሮቢት ነዋሪ ያለው ነባራዊ ሁኔታ ማንነትን ገልጾ መረጃ ለመስጠት የሚያስደፍር አይደለም ይላሉ።

ሰሞኑን ይመረታል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር መኩሪያ መካሻ ይህ ማንነትን ሳይጠቅሱ መዘገብ ጠቃሚ የሚሆንበት አግባብ ቢኖረውም የጋዜጠኝነትንና የሚዲያ ተቋማትን ተአማኒነት በጣም የሚጎዳ መሆኑን ያስረዳሉ። በአንድ በኩል ያው የጋዜጠኝነትን ነጻነት ትክክለኛነቱንና ተአማኒነቱን ይፈታተናል። ይሄ በተለይ በጣም ብዙ ጊዜ የሚፈታተን ነው። በተለይ ለተአማኒነት እጅግ በጣም አደገኛ አቀራረብ ነው። ዞሮ ዞሮ ሙያውንም የሚያሳንስ በኋላ ያ ጉዳይ እንደው በተጨባጭ እውነት የማይሆን ከሆነ ያንን የሚዲያ ተቋም በጣም የሚያሳንሰውን ሁኔታ የሚፈጥር ነው። በሌላ በኩል የራሱ ደግሞ የሆነ ጎጎን ያለበት ጊዜ አለ። በተለይ በጣም ግራንድ የሆኑ የሙስና ሁኔታዎች ሲኖሩ፣ አንዳንድ የፖለቲካ ስካንዳሎች እንደዚህ አይነት ነገር ሲኖሩ በተለይ እንዲሁ ስማቸውን መግለጽ የማይፈልጉ ሰዎች ለጋዜጠኞች ሊክ የሚያደርጉበት ሁኔታ አለ። ይሄ ሲዘገብ እናያለን። ይሄ ግን አልፎ አልፎ ነው። ብዙ ጊዜ የሚፈጸም ነገር አይደለም። መረጃን እንደ ልብ ማግኘት በማይቻልበት እንደ ኢትዮጵያ ባሉ አገሮች ውስጥ ጋዜጠኞች እንዲህ ያሉ ችግሮች የሚገጥሟቸው ቢሆንም በዚህ ሁኔታ ውስጥ ቢሆን እንኳ ይህ አይነቱ የዘገባ ልማድ የሚበረታታ አይደለም ይላሉ መምህር መኩሪያ። ለዚህም ነው ብዙ ሚዲያ ድርጅቶች ኤዲቶሪያል ፖሊሲ የሚባል ነገር አላቸው። እና በዛ በኤዲቶሪያል ፖሊሲ ይሄ ህግ ነው ስነ ምግባር ስለሆነ ይህንን መከተል ስላለባቸው እንደዚህ አይነት ህገዳዎችን ያስቀምጣሉ። ስለዚህ ይሄ አንደኛ ለሚዲያው ይጠቅማል፣ ሁለተኛ ለታዳሚውም እጅግ በጣም ጠቃሚ ነው። እንደገና ደግሞ የራሳቸውን የሚዲያ ስታንዳርድ ደረጃ ለመጠበቅ ሲሉ ይህንን እንደው በሚገባ አጠንክረው ሊይዙት ይገባል። መረጃ ለመስጠት በይፋ የተቋቋመው የመንግስት ድርጅት ኃላፊነቱን በሚገባ ካልተወጣ ይህ ችግር የሚቀጥል መሆኑንም መኩሪያ ይናገራሉ። በተለይ መንግስት ኮሚኒኬሽን ጽህፈት ቤት ኤጀንሲ ያሉ ድርጅቶች በዚህ በኩል ትልቅ ኃላፊነት አለባቸው። ምክንያቱም እንደዚህ አይነት ነገር እየበዛ ሲሄድ ዞሮ ዞሮ ጉዳቱ ለመንግስትም ጭምር ነው። እንደውም መንግስት የበለጠ ማበረታታት ያለበት በተለይ ሂስ የሚሰጥ መንግስትን፣ ሊመልስ የሚችል ከተሳሳተበት መንገድ ሊያርመው የሚችል አቀራረብ እንዲኖራቸው በማድረግ ዝም ብሎ ተጨባጭ ያልሆነ ሳይሆን ግን በተጨባጭ መንግስትን የሚተች ነገሮች በሚቀርቡበት ጊዜ ብዙ ነገሮች በመንግስት በኩል ሊስተካከሉ ይችላሉ። ለመንግስትም ጥቅም ነው፣ ጉዳት የለውም። ስለዚህ ይህን መገንዘብ ያለባቸው ይመስለኛል። ማንነትን ሳይገልጹ የሚሰጡ መረጃዎች የበዙ መምጣት በመገናኛ ብዙኃን ተአማኒነትና ተቋማቱ ለማህበረሰቡ በሚሰጡት ጥቅም ላይ የሚኖራቸው ጎጂ ጎኖች በሀገር ሰላምና የመተማመን ላይ የሚፈጥሩት ችግር ከፍተኛ መሆኑን ያነጋገርናቸው ነዋሪዎችና ባለሙያዎች ገልጸውልናል። በዚህ ጉዳይ የመንግስትን አስተያየት እንዲያስደምጡን በስልክና በቴክስት መልእክት የተውንላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳን መልሰን ልናገኝ ሊገኝ አልቻልንም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀ ደስታን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምጽ ራዲዮን ስርጭት ነው እያዳመጣችሁ የምትገኙት። ዝግጅቶቻችን እየተጠናቀቁ ነው። ከመሰነባበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሴቶች ላይ የሚፈጸመው ጥቃት ድንበር እና ባህል ተሻጋሪ ነው። በሁሉም የዓለም ክፍል አለ። በዓለም አቀፍ ደረጃ ሴቶች ላይ የሚደርሰውን ጥቃት ለማስወገድ እንደ ኤሮፓ አቆጣጠር ህዳር 25 ቀን በሚከበረውና ኢሮፓ አቆጣጠር ታሳስ 10 በሚከበረው የሰብአዊ መብት ቀን መካከል ያሉት 16ቱ ቀናት ጾታን መሰረት ያደረጉ ጥቃቶችን ግንዛቤ ለማስጨበትና ለመከላከል ብሎም ለማስወገድ በሚያስችሉ ውጤታማ መንገዶችን ለመፈለግ ያተኮሩ መሆናቸውም ለዚህ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ርዕሰ አንቀጹ በመቀጠል የዚህ ዓመት አጠቃላይ ጭብጥ በሴቶችና ልጃገረዶች ላይ የሚደርስ ጥቃትን ለመከላከል ኢንቨስት ያድርጉ ለዚህም ተባበሩ ወይም ዩናይት የሚል ነው ብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ በዓለም ላይ ከሶስት ሴቶች አንዳቸው በሕይወት ዘመናቸው አካላዊና ጾታዊ ጥቃት ይደርስባቸዋል ያለው ርዕሰ አንቀጽ ይህ በጣም ከፍተኛ የሆነ ቁጥር ራሱ እንኳ ምናልባት የችግሩን ስፋት አሳንሶ የተመለከተው ሊሆን ይችላል ብሏል። በጉዳዩ ላይ የዩናይትድ ስቴትስ ዓለም አቀፍ የእርዳታና ልማት ድርጅት ዩኤስአይዲ አስተዳዳሪ ሰማንታ ፓወር በዓለም ሁሉ ከግጭት ጋር የተያያዘ ወሲባዊ ጥቃት በጣም ብዙ ጊዜ የማይታለፍና ብዙም ያልተዘገበ ወንጀል ነው ብለው መናገራቸውን ርዕስ አንቀጹ ጠቅሷል። በትጥቅ ግጭቶች በታወቁ ክልሎች የታጠቁና የተደራጁ ቡድኖች ከጦርነቱ ጋር ተያይዞ የተፈጠረውን የትርምስ አጋጣሚ በመጠቀም ሴቶችና ልጃገረዶችን በሕገ ወጥ መንገድ በማዘዋወር በማፈንና በማስገደድ በወሲብ ስራዎች እንዲሰሩ በማስገደድ ላይ ናቸው ሲሉ አስተዳዳሪዋ አክለው መናገራቸውንም የርዕስ አንቀጹ ጽሁፍ አመልክቷል። እነዚህ ወንጀሎች ብዙውን ጊዜ የማይታዩ ናቸው። ከግጭት ጋር በተያያዘ ለተዘገበው ለእያንዳንዱ አስገድዶ መድፈር ወንጀል የተባበሩት መንግስታት ድርጅት ከ10 እስከ 20 የሚደርሱ ክሶች ሰነድ አልባ እንደሆኑ ይገምታል ሲሉ አስተዳዳሪዋ ፓወር መናገራቸውም ተጠቅሰዋል። ከቅርብ ዓመታት ወዲህ የዲጂታል ቴክኖሎጂዎች እኩይ ሰዎችን በማበረታታት እንደ ፖለቲከኞች፣ የንግድ መሪዎች፣ ጋዜጠኞች፣ አክቲቪስቶችና አዝናኞች የመሳሰሉትን በአደባባይ የታወቁ ሴቶችና ልጃገረዶችን እንዲያስጨንቁና እንዲያሳድዱ በማድረግ መደፈርን ጨምሮ ጥቃትና እንግልት እንዲደርስባቸው በማድረግ ችግሩን አባብሰዋል ሲል ርዕስ አንቀጹ አመልክቷል። የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር በቴክኖሎጂ የተደገፈ ጾታን መሰረት ያደረገ ጥቃት በታሪክ በተገለሉ ማህበረሰቦች አካል ጉዳተኞችን፣ ኤልጂቢቲኪውአይ እና ሰዎችን ዘርን፣ ጎሳን፣ ሃይማኖትን፣ ወይም ንዑሳን የማህበረሰብ ክፍሎችን ጨምሮ ልዩ አደጋዎችን ይፈጥርባቸዋል ብለው መናገራቸውንም ርዕሰ አንቀጹ ጠቅሷል። በዩኤስኤአይዲ በኩል የዩናይትድ ስቴትስ መንግስት ጾታን መሰረት ያደረጉ ጥቃቶችን ለመቀነስ ለመከላከልና ለመፍታት በርካታ ፕሮግራሞችን ይደግፋል ሲሉ የተናገሩት አስተዳዳሪዋ በግጭት አካባቢዎች የሴቶችና ልጃገረዶች ጥበቃ በተለይም በተፈናቀሉ ማህበረሰቦች መካከል በዩኤስኤአይዲ የሰብአዊ ምላሾች ውስጥ ቅድሚያ የሚሰጠው ቁልፍ ጉዳይ ነው። ግጭት በሌለበት ሁኔታ የሴቶችና ልጃገረዶች በፖለቲካዊ ሰላም ግንባታና የሽግግር ሂደቶች ውስጥ አስተማማኝና ትርጉም ያለው ተሳትፎ እንዲኖራቸው እንሰራለን ማለታቸውንም ርዕሰ አንቀጹ አመልክተዋል። በመጨረሻም ጾታን መሰረት ያደረጉ ጥቃቶች የሴቶችን ሕዝባዊ ተሳትፎ መድረኮች ለመገደብ ያለመ ነው። ሴቶች በሲቪክ ማህበራዊ፣ ፖለቲካዊ፣ ሕጋዊና ኢኮኖሚያዊ ጥረቶች ላይ ለሚኖራቸው ተሳትፎ ጉልህ እንቅፋት ይፈጥራል ያሉት አስተዳዳሪዋ ፓወር፣ ስለዚህ እነዚህን 16 የንቅናቄ ቀናት ስንጀምር ጾታን መሰረት ያደረጉ ጥቃቶችን ለማስወገድና የሴቶችና ልጃገረዶች መሰረታዊ መብቶች በህብረተሰቡ ውስጥ ሙሉ በሙሉ እና በአስተማማኝ ሁኔታ የመሳተፍ መብታቸውን ለማስጠበቅ በድ ድጋሚ ቃል እንግባ ማለታቸውን በመጥቀስ ርዕሰ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮቻችንና ተመልካቾቻችን ለዛሬ ያዝናቸው መሰናደዎች በዚህ ተጠናቀዋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። በቅንብሩ ብርሃን ኃይሉ አብራን አለች። ዋና አዘጋጃችን ጽዮን ግርማ ናት። በመላ ባልደረቦቼ ስም መልካም ምሽት መልካም ሳምንት እንዲሆንላችሁ መኛለሁ። Oh, mm -hmm. you